ስፖርት በመጀመሪያም አትሌቲክስ በዓለም አቀፍ አትሌቲክስ ፌዴሬሽን ማህበር በበላይ አስተባባሪነት የሚዘጋጀው ስድስት ተከታታይ የቤት ውስጥ ውድድር ቅዳሜ ዕለት በጀርመን ተጀምሯል። ኢትዮጵያውያን አትሌቶች በሁለቱም ጾታ በሁለት የውድድር አይነቶች ተካፍለዋል። በሴቶች 1500 ሜትር ገንዘቤ ዲባባ ሁለተኛውን የዓለም ፈጣን ሰዓት በማስመዝገብ አሸናፊ በመሆን አስር ነጥብ አግኝታለች። ገንዘቤ የገባችበት 3 ደቂቃ 55.45 ሰከንድ በዓለም ከተመዘገቡት ፈጣን ሰዓት አምስተኛው ነው። ጀርመናዊቷ አትሌት ሁለተኛ በመውጣት ሰባት ነጥብ ስታገኝ ኬንያዊቷ ብትሪሲ ኪፕኮች ሶስተኛ በመሆን አምስት ነጥብ አግኝታለች። በወንዶች ሶስት ሺ ሜትር ርቀት ሃጎስ ገብረ ህይወት ሰባት ደቂቃ ሰላሳ ሰባት ነጥብ ዘጠኝ አንድ ሰከንድ በመግባት ቀዳሚ ሲሆን ዮሚፍ ቀጀልቻ የራሱን ሰዓት በማሻሻል ሰባት ደቂቃ ሰላሳ ስምንት ነጥብ ስድስት ሰባት ሰከንድ በመግባት ሁለተኛ በመሆን ሰባት ነጥብ አግኝቷል። ሞሮኳዊ አትሌት አብደላቲ ኢጉዲር ሶስተኛ ወጥቷል። የዓለም የቤት ውስጥ ተከታታይ ውድድር ነገ በጀርመን ሌላኛዋ ከተማ፣ ሐሙስ በስፔን የፊታችን ቅዳሜ በአሜሪካ ይካሄድና እንደገና ወደ አውሮፓ ከተሞች ተመልሶ በፖላንድና በስኮትላንድ በመካሄድ ከሁለት ሳምንት በኋላ ይጠናቀቃል። የዓለም አትሌቲክስ ፌዴሬሽን የጸረ ጉልበት ሰጪ መድኃኒት ተቆጣጣሪ ቦርድ 18 የራሽያ አትሌቶችን ነጻ በመሆን እንዲወዳደሩ መፍቀዱን አስታውቋል። ከ80 በላይ የራሽያ አትሌቶችን ማመልከቻ ተቀብሎ የተመለከተ መሆኑን የገለጸው ተቆጣጣሪው ቦርድ በመጪው ወር በሚደረገው የበርሚንግሃም ዓለም የቤት ውስጥ ውድድር ላይ ለሚካፈሉ አትሌቶች ቅድሚያ መስጠቱንም አስታውቋል። ታዋቂ የስፖርት ሰዎች ውድድር ካቆሙ በኋላ የአእምሮ አለመረጋጋት ችግር ይደርስባቸዋል ተባለ። በተለያየ ስፖርት ውድድር በመካፈል ባለድል የሆኑ ከግማሽ በላይ የሚሆኑ ስፖርተኞች ውድድር ካቆሙ በኋላ የአእምሮ ችግር እንደሚገጥማቸው ዛሬ የወጡ ዜናዎች አስነብበዋል። ከግማሽ በላይ የሚሆኑት የቀድሞ ስፖርተኞች ጥናት አድርጎ የወጣው መረጃ ከሁለት አንድ ስፖርተኛ ውድድር ካቆመ በኋላ ሕይወታቸውን በአግባቡ እየመሩት እንዳልሆነ እንደሚሰማቸው ተናግረዋል። በውድድር ወቅት በማያቋረጥ ልምምድና ውድድር ተሞልቶ የነበረው ሕይወት ከውድድሩ ውጪ ከሆኑ በኋላ ሕይወት ግራ እንደሚያጋባቸው ስፖርተኞች ተናግረዋል። Yama. there is the ball from the blue. Victor Wanyama sent on and within seconds crashing the ball into the Liverpool net for a Tottenham equaliser. <laughs> ክሪስታል ፓላስ ኒውካስልን አስተናግዶ አንድ ለአንድ ሲለያይ ሊቨርፑሎች የዘንድሮን የፕሪምየር ሊግ ጨዋታ ቢያንስ አራተኛ ሆኖ ለመጨረስ የሚያስችለውን ምቹ አጋጣሚ ያሳጣቸው የሀሪኬን የባከነ ሰዓት ጎል ነበር። በአንፊልድ ቶትንሀምን ያስተናገዱት ሊቨርፑሎች እንደ ልማዳቸው ጎል ያገቡት ጨዋታው በተጀመረ በሶስተኛው ደቂቃ ነበር። በግብፃዊ አጥቂ መሀመድ ሳላህ አማካኝነት ጨዋታው እንደማረከ፣ የደጋፊውም ልብ እንደተንጠለጠለ በዚህ ውጤት ረፍት ወጡ። ከረፍት መልስ ቪክቶር ዋይንያማ በሰማኒያው ደቂቃ ከ27 ሜትር ርቀት አካባቢ የመታት ኳስ የውድድሩ ምርጥ ጎል በመሆን ስፐርሶችን አቻ አደረገች። በዘጠና አንደኛው ደቂቃ ሳላህ ለራሱና ለቡድኑ ሁለተኛውን ጎል አስቆጠረ። ጨዋታው በሊቨርፑል ሁለት ለአንድ አሸናፊነት ሊጠናቀቅ ሰከንዶች ሲቀሩት የቶትንሃም አጤ ኤሪክ ላሚላ ፍጹም ቅጣት ምት ክልል ውስጥ በብልሃት ከዓለም ውዱ ተከላካይ ቫንዳይ ጋር በስሱ ይጋጫል። የመሀል ዳኛው ጆን ሞስ ጨዋታውን ሲያስቀጥል መስመር ዳኛው ፍጹም ቅጣት ምት ነው ሲል ምልክት ይሰጣል። የመሀል ዳኛው ያስቀጠሉትን ጨዋታ አቁመው ወደ ዳኛው ያቀናሉ። ከተነጋገሩም በኋላ የመሀል ዳኛው ጆን ሞስ ሁለተኛውን የፍጹም ቅጣት ምት ለቶትንሃም ይሰጣሉ። የመጀመሪያውን ፍጹም ቅጣት ምት የሳተው ሀሪኬን ሁለተኛውን ከመረብ ያሳረፈና ቡድኑን አቻ በማድረግ ነጥብ ተጋርቶ እንዲወጣ ከማስቻሉም ሊቨርፑል ከቶትንሃም በሁለት ነጥብ ልዩነት ብቻ በፕሪምየር ሊጉ ለጊዜው ሶስተኛ ደረጃ ላይ እንዲቀመጥ አስገድዶታል። ከጨዋታው በኋላ አሰልጣኝ የርገን ክሎፕ ብስጭታቸውን ለጋዜጠኞች ከመግለጽ ወደ ኋላ አላሉ። የምመልሰው ነገር የለኝም። ሁለቱም ፍጹም ቅጣት የምትሰጣበት ሁኔታ እኔ አልገባኝም። ሙሉ በሙሉ ከጨዋታ ውጪ ናቸው። ከዛ ሁሉ የጨዋታ ሁኔታ በትንሽ ንክኪ ፍጹም ቅጣት ምት መስጠት በጣም ተበሳጭቻለሁ። ነገሮችን መቀየር አልችልም። አሁን የምሰማኝን ሁሉ ብናገር በእግር ኳስ ዓለም ትልቁን ቅጣት እንደምትቀጣ አውቀዋለሁ። በፍጹም አልገባኝም። አሁን በመጠኑ መቃወም እችል ይሆናል ነገር ግን ምንም አይጠቅምም። እንዲያውም ለምን አደርጓለሁ እያልኩ ራሴን ጠይቃለሁ ሲሉ ራሳቸውን እያሹ ለጋዜጠኞች ተናግረዋል አሰልጣኝ እርገንክሮ። በሌሎች የፕሪምየር ሊግ ጨዋታዎች በርንሌይ ከማንቸስተር ሲቲ፣ ሌስተር ሲቲ ከስዋንሲ ሲቲ አንድ ለአንድ በሆነ ተመሳሳይ ውጤት ሲለያዩ አርሰናል ኤቨርተንን በኤምሬት አምስት ለአንድ ሲረታ የመጨረሻው ጎል የተመዘገበችው ባለፈው ሳምንት ፕሪምየር ሊጉን በተቀላቀለው ኦብሚያንግ ነበር። ቦርንማውስ ስቶክ ሲቲን ሁለት ለአንድ፣ ብራይተን ዌስት ሀመን ሶስት ለአንድ፣ ማንቸስተር ዩናይትድ ሀደርፊልድን ሁለት ለዜሮ ሲያሸንፉ፣ ዌስት ብሮም በሳውስ ሃምፕተን ሁለት ለሶስት ተረቷል። የእንግሊዝ ፕሪምየር ሊግ ተስተካካይ ግጥሚያ ዛሬ ቼልሲ ከዋትፈርድ ጋር በሚያደርጉት ጨዋታ ይቀጥላል። ፕሪምየር ሊጉን ማንቸስተር ሲቲ በ69 ነጥብ ሲመራ ማንቸስተር ዩናይትድ በ13 ነጥብ ዝቅ ብሎ በ56 ነጥብ ሁለተኛ አንዳንድ ተስተካካይ ጨዋታ የሚቀራቸው ሊቨርፑል እና ቸልሲ በኩል ሀምሳ ነጥብ በጎል ክፍያ ተበላልጠው ሶስተኛ እና አራተኛ ሆነው ሲመሩት ስቶክ እና ሃደርስፊልድ በኩል ሀያ አራት ነጥብ፣ ዌስት ብሮም በሀያ ነጥብ በወራጅ ቀጠና የሚዋዥቁ ቡድኖቹ ናል። የጀርመን ቡንደስ ሊጋ በ ሀያ አንደኛው የጀርመን ቡንድስሊጋ ጨዋታ መሪው ባየር ሙኒሽ ማይንዝን ሁለት ለባዶ በመርታት የቡንድስሊጋውን መሪነት በ18 ነጥብ ከፍ አድርጓል። ጉሎቹም ከረፍት በፊት በፍራንክ ሬበሪ ና በጀምስ ሮድሪጌዝ የተመዘገቡ ናቸው። ቮልፍስበርግ ከስቱትጋርት፣ ሀርታ በርሊን ከኦፍኒያም በተመሳሳይ አንድ ለአንድ በመለያየት ነጥብ ጥለው ወጥተዋል። እንደዚሁም ፍራይበርግ ከባየር ሊቨርኩሰን ባዶ ለባዶ ተለያይቷል። ባየር ሙኒሽ በ53 ነጥብ ቡንድስሊጋውን ሲመራ ባየር ሊቨርኩሰን ና ሊፕሲንግ በኩል 35 ነጥብ በጎል ተበላልጠው ሁለተኛና ና ሶስተኛ ደረጃን ይዘዋል። ዶርትመንድ በአንድ ነጥብ ዝቅ ብሎ በ34 ነጥብ አራተኛ ደረጃ ላይ ይገኛል። ማይንዝ፣ ሃምቡርግ፣ ኮለን እንደ ቅደም ተከተላቸው 16፣ 17ኛ ና 18ኛ ደረጃ ላይ ይገኛሉ። የስፔን ላሊጋ ትናንት ኢስፓኞል ከባርሴሎና አንድ ለአንድ ሲለያይ፣ የአትሌቲኮ ማድሪድ ቫሌንሲያን አንድ ለዜሮ ረቷል። ቅዳሜ ላቫንቴ ከሪያል ማድሪድ ሁለት ለሁለት ተለያይቷል። ሃያ ሁለተኛ ሳምንቱን የላሊጋ ጨዋታውን ባርሴሎና በ58 ነጥብ ይመራል። አትሌቲኮ ማድሪድ በ49 ነጥብ ይቀተላል። ቫሌንሲያ በ አርባ ነጥብ ሪያል ማድሪድ በ39 ነጥብ ሶስተኛ ና አራተኛ ናቸው። ዲፖርቲቮ ላካሩኛ፣ ላስ ፓልማስ ና ማላጋ በወራጅ ቀጠና ያሉ የላሊጋው ቡድኖች ናቸው። በአውስትራሊያ ሴንት ፒተርስበርግ በተካሄደው የሴቶች ነጠላ ሜዳ ቴኒስ ውድድር የሁለት ጊዜ ዊምቢልደን ሻምፒዮን ፔትራ ኬቪቶቫ የዓመቱን የመጀመሪያ ድል ተጎናጽፋለች። ኬቪቶቫ የበላይነት ባሳየችበት ጨዋታ ክሪስቲና ማላዶቪችን 65 ደቂቃ በፈጀ ጨዋታ 61 ና 62 በመርታት ዋንጫውን ወስዳለች። በተመሳሳይ በዴቪስ ካፕ የወንዶች የነጠላ ሜዳ ቴኒስ ውድድር ታላቋ ብሪታንያ በስፔን ሶስት ለአንድ ተረታለች። ካሜሮን ኖሪ ግሩም ጨዋታና ጥረት ቢያደርግም በስፔናዊው አልበርት ራሞስ 3 ሰዓት ከ43 ደቂቃ በፈጀ ጨዋታ 7 ለ6 2 ለ6 7 ለ6 እና 6 ለ2 ተረቷል። ታላቋ ብሪታንያ በአለም ስብስብ ውስጥ ለመቆየት በመጪው መስከረም ወር የምታደርገውን የጥሎ ማለፍ ጨዋታ ማሸነፍ ግድ ይላታል። በተመሳሳይ በወንዶች የነጠላ ውድድር ጀርመን አውስትራሊያን 3 ለዜሮ አሸንፋለች። የዓለም ቁጥር አምስቱ አሌክሳንደር ዛቫርብ ኪርጎስን 26 67ና 26 በመርታት የአውስትራሊያን የድል ዘመን እንዲያከትም አድርጓል። በመጨረሻም ብስክሌት በኔዘርላንድ ቅዳሜና ወድ በተደረገ የሳይክሎ ክሮስ የዓለም ሻምፒዮን ብስክሌት ውድድር በወንዶች የቤልጂየም የብስክሌት ተወዳዳሪዎች አሸናፊ ሆነዋል። ቫን አርት እና ማይክል አንደኛና ሁለተኛ በመሆን የትልልቆቹን ውድድር ሲያጠናቅቁ በሴቶች ከ23 ዓመት በታች የብሪታንያ ተወዳዳሪ ኤቫ ሪቻርድስ አሸንፋለች። ከሳምንቱ የስፖርት ዘገባ ጋር ሀና ደምሴ አብሬያችሁ ነበርኩ። መልካም ሳምንት።